ቀጥታ በፍቃዱ ወረዳቴ ነጋቴ የአሜሪካ ድምጽ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 292014 ዓ ም ዝግጅታችን ጀመረ። ውሳኔ እስካከበረ ድርጅቶች ድርጅቱ የሾማቸውንም ግለሰብ ደግሞ መተባበር መረጃ መስጠት ከዛ ባለፈ የመንግስትንም የሕዝብን አቋም ማሳወቅ ደግሞ እንደሚገባ መንግስት ያምንበታል። የኢትዮጵያ ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳን ነው ያስደመጥ ናችሁ። የአፍሪካ ሕብረት የአፍሪካ ቀንድ ልዩ መልእክተኛ የቀድሞ የናይጄሪያ ፕሬዚዳንት ኦሊሲጎን ኦባሳንጆ የመቀሌ ጉብኝትን በተመለከተ የሰጡን ማብራሪያ በምሽቱ እናስደምጣችኋለን። ከዜናው በኋላ ሙሉን ትከታተሉታላችሁ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንደመጣለን። በአት ቪኦኤ አምሀሪክ የፌስቡክ ገጻችንም ላይ አለን። ጤና ይስጥልኝ እንደምናመሻችሁ፣ የተከበራችሁ አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱ ታቀናብርልናለች። አሁን ለምሽቱ ወደ ያዝ ነው ዋና ዋና የዓለም ዜናዎች እንውሰዳችሁ። ጤና ይስጥልኝ እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ቆንጆ ይታየ ነኝ። የኢትዮጵያ መንግስት በሽብር የፈረጀው ህወሀት ለማሰልጠኛነት የሚጠቀምባቸው ናቸው ያላቸው ሁለት ማሰልጠኛ ጣቢያዎች በአየር መመታታቸውን የመንግስት ኮሚኒኬሽንስ አገልግሎት ባወጣው መግለጫ አስታወቀ በራያ አካባቢ አረዳ ባታ የተባለ ስፍራ የሚገኘውና ህወሀት ለማሰልጠኛነት የሚጠቀምበት ነው ያለው ስፍራ በአየር እንደተመታ ያመለከተው መግለጫው ስፍራው በአሁኑ ወቅት ለሽብር ተልዕኮ የተመለመሉ በርካታ ታጣቂዎችን የሚያስለጥንበት ነው ብለዋል። በተመሳሳይም በሰሜን ወሎና አፋር አዋሳኝ ኪሊዋ ወይም ሃጂ ሜዳ በተባለ ስፍራ የሚገኝ የህወሀት የስልጠናና የሎጂስቲክስ ማከማቻነት እየተጠቀምበት ነው ያለው ተጠባባቂ ኃይል በአየር ተመትቷል ሲል የኢትዮጵያ መንግስት የኮሚኒኬሽንስ አገልግሎት ባወጣው መግለጫ ጨምሮ አስታውቋል። በጉዳዩ ላይ ከህወሀት በኩል እስካሁን የተባለ ነገር የለም። በሌላ ዜና የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ እና የቀድሞ የናይጄሪያ ፕሬዚደንት ኦሊሴጉን ኦባሳንጆ ወደ መቀሌ ተጉዘው ከህወሀት መሪዎች ጋር መወያየታቸውን ህብረቱ አስታወቀ። ልዩ ልዑኩ ከህወሀት ሊቀመንበር ከዶክተር ደብረ ጽዮን ገብረ ሚካኤል ጋር ፍሬያማ ውይይት ማካሄዳቸውን ነው የድርጅቱ ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው የጠቀሱት የኢትዮጵያ መንግስትን በበኩሉ ኦባሳንጆ ወደ መቀሌ መጓዛቸውን አረጋግጧል። ጉዟቸው ግን እውነትን የማፈላለግና መረጃዎችን ከሁሉም አካል የመሰብሰብ ተልዕኮ መሆኑን ነው የኢትዮጵያ ኮሚኒኬሽንስ አገልግሎት ሚኒስትር ደኤታ ሰላማዊት ካሳ ለአሜሪካ ድምፅ ያስረዱት። በመንግስት በኩል የሚደበቅ ምንም ነገር የለም ያሉት ሚኒስትር ደኤታዋ ማናገር አለብኝ ብለው የሚያስቧቸውን አካላት እንዲያነጋግሩ ሁኔታው የተመቻቸውም ለዛ ነው ሲሉ አስረድተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና የተባበሩት መንግስታት ድርጅት የሰብዓዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤትና የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ በሰሜን ኢትዮጵያ ትግራይ ክልል እየተካሄደ ባለው ግጭት ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች አስመልክቶ ያደረጉትን የጋራ ምርመራና ግኝት በሚመለከት ያላቸውን አድናቆት በመግለጽ አስራ አምስት ሀገሮች የጋራ መግለጫ አውጥተዋል። መግለጫውን የተከታተለው ደረጀ ደስታ ተከታዩን ዘገባ አዘጋጅተዋል። የአገራቱ መግለጫ የተባበሩት መንግስታትና የኢትዮጵያ ሰብአዊ መብት ኮሚሽን እንደ ኤሮፓ አቆጣጠር ከህዳር 3 2020 ጀምሮ እስከ ሰኔ 28 2021 ድረስ በሰሜን ኢትዮጵያ ትግራይ ክልል ውስጥ በተካሄደው ግጭት ተሳታፊ በሆኑ ሁሉም ወገኖች የተፈጸሙትን የሰብአዊ መብት ጥሰቶችና ጥቃቶች ለማጣራት በጋራ ያደረጉትን ጥረት አድንቀዋል። በማጣራቱ ሂደት ሰነዶችን፣ ተበዳዮችንና በደሉ የተፈጸመባቸውን አንዳንድ አካባቢዎች ዘንድ ለመድረስ ብርቱ ፈተና የነበረ ቢሆንም ሁለቱ ድርጅቶች መረጃዎችን በማግኘት ግልጽና ገለልተኛ በሆነ መንገድ ምርመራቸውን አካሂደዋል ሲል የአገራቱ መግለጫ ያመሰግናል። አገሮች በመግለጫቸው የተደረጉ ዓለም አቀፋዊ መብት ጥሰቶችና የተጣሱ ዓለም አቀፋዊ ሕግጋትን በማሳየት ረገድ ሰነዶቹ የሚኖራቸው ጠቀሜታ ጥቃቱ የተፈጸመባቸው ሁሉ ፍትሕ እንዲያገኙና ጥቃቱን ያደረሱትም ተጠያቂ እንዲሆኑ በማድረግ ከፍተኛ ድርሻ ይኖረዋልም ብለዋል። በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች በሪፖርቱ የተጠቀሱትን ምክሮች እንዲቀበሉና ተግባራዊ እንዲያደርጉም የሚያበረታቱ መሆኑን አገሮቹ በመግለጫቸው አመልክተዋል። የኢትዮጵያ መንግስት በሪፖርት ውስጥ ለተጠቀሱት ነገሮች ምላሽ ለመስጠት ያለውን ቁርጠኝነት እንገነዘባለን ያለው መግለጫው የኤርትራ መንግስት ህወሓትና በግጭቱ ውስጥ ተሳታፊ የሆኑ ሁሉም ወገኖች ጥሪውን ተቀብለው ተግባራዊ እንዲያደርጉ እናሳስባለን ብሏል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሱዳን አፍቃሪ ዲሞክራሲ ቡድኖች ወታደራዊ የመንግሥት ግልበጣውን በመቃወም የጠሩት የሁለት ቀን ህዝባዊ እንቢተኝነትና አድማ ትናንት ተጀምሯል። የኢንተርኔትና የስልክ አገልግሎቶች መቋረጣቸው የቀጠለ በመሆኑ የተቃውሞ ተሳታፊዎች ቁጥር ብዛት እንዳልነበረው ሮይተርስ ዘግቧል። ወታደራዊ የመንግሥት ግልበጣውን ለማስቀልበስ የታለመውን የአድማ ጥሪ የመሩት ከሁለት ዓመታት በፊት የቀድሞውን አምባገነን ኦመር አልበሽርን ከስልጣን ያስወገደውን ተቃውሞ ያስተባበረው የሱዳን ባለሙያዎች ማህበርና የተለያዩ ሀገር ውስጥ ያሉ ተቃዋሚ ቡድኖች መሆናቸው ተገልጿል። ብዛት ያላቸው የመንግስት ግልበጣው ተቃዋሚ መምህራን ዋና ከተማዋ ካርቱም የትምህርት ሚኒስቴሩ ደጃፍ ላይ ወታደራዊ አስተዳደር አንፈልግም የሚሉ ሰሌዳዎችን ይዘው ወጥተዋል። የጸጥታ ኃይሎች አስለቃሽ ጋዝ ረጭተውባቸዋል። 87 ሰዎች መታሰራቸውን ነው የመምህራን ማህበሩ የገለጸው። ኒያላና አትባራን ጨምሮ በሌሎችም ከተሞች የአልበሽር ታማኞች እንደገና መሾማቸውን በመቃወም በመቶዎች የተቆጠሩ ሰዎች ሰልፍ ማካሄዳቸውን የዓይን እማኞች ገልጸዋል። አንዳንድ ሆስፒታሎችና የሕክምና ሰራተኞችም አድማውን ሲቀላቀሉ መደበኛ ስራቸው ላይ የነበሩም እንዳሉ ተዘግበዋል። ይህ በዚህ እንዳለ የሱዳን የጦር ሰራዊቱ ዋና አዛዥ ጀነራል አብደል ፋታህ አልቡርሃን ትናንት እሁድ ከአረብ ሊግ መልእክተኞች ጋር መነጋገራቸውንና መልእክተኞቹም የድርድርንና የዲሞክራሲያዊ ሽግግርን አስፈላጊነት አጽንኦት ሰጥተው እንዳሳሰቧቸው ከጽህፈት ቤታቸው የወጣው መግለጫ አመልክቷል። ጄኔራል ቡርሃን በበኩላቸው የጦር ሰራዊቱ የህዝቡን ፍላጎት ለማሳካት ቁርጠኛ መሆኑን ለመልእክተኞቹ እንደገለጹ ነው መግለጫው ጨምሮ ያመለከተው። በሌላ የአፍሪካ ዜና የምዕራብ አፍሪካ ሀገሮች የኢኮኖሚ ህብረት ቡድን ኤኮዋስ በወታደራዊ አስተዳደር ስር ባሉት በማሊና በጊኒ ጉዳይ ላይ የሚከተለውን አቋም እያጠበቀ ነው። አዳዲስ ማዕቀቦችን የደነገገ ሲሆን ሁለቱም ሀገሮች ወደ ዲሞክራሲ ስርዓት ለመሸጋገር ያወጡትን የጊዜ ሰሌዳ እንዲያከብሩ አሳስቧል። ሜዲትራኒያን ባህር ላይ ደርሶ ህይወታቸውን ያተረፈላቸውም ከስምንት መቶ የሚበልጡ ፍልሰተኞች ያሳፈረው የጀርመኑ የሰብአዊ ረድኤት መርከብ ከጣሊያን መንግስት ፈቃድ በማግኘቱ ሲሲሊ ወደብ መግባቱን አሶሺየትድ ፕሬስ ዘገበ። ሲአይ የተባለው በጎ አድራጎት ድርጅት ያሰማራው መርከብ ለሁለት ቀናት ባህሩ ላይ ቆሞ ሲጠባበቅ ከቆየ በኋላ ትናንት እሁድ ፈቃድ አግኝቶ ወደቡ ላይ መድረሱን ያስታወቀው አዋቂዎቹ የብሱ ላይ ወዳሉ የኮቪድ-19 ለይቶ ማቆያ ጣቢያዎች የሚወሰዱ ሲሆን፣ ሕፃናቱ ደግሞ መጠለያ ይገባሉ ተብሏል። ከፍልሰተኞቹ መካከል ግማሽ የሚሆኑት ባለፈው ሳምንት በመስጠም ላይ ከነበረ አንድ የእንጨት ጀልባ ላይ እርዳታ ሰጪዎች ደርሰው ያወጧቸው ናቸው። የተቀሩት ደግሞ ሜዲትራኒያን ባህር ላይ አደጋ ላይ ከነበሩ ጀልባዎች የወጡ መሆናቸው ተመልክቷል። የሚበዙት ፍልሰተኞች ከምዕራብ አፍሪቃ ሀገሮች እንዲሁም ግብፃውያንና ሞሮኮውያን ያሉባቸው መሆኑን በጣሊያን የህፃናት አድን ድርጅት ባለስልጣን ገልጸዋል። በዓለም ዙሪያ አጣዳፊ ረሃብ እየጨመረ ባለበት በአሁኑ ወቅት በ43 ሀገሮች የበረታ የረሃብ ቸነፈር አፋፍ ላይ ያለው ሕዝብ ብዛት ወደ 45 ሚሊዮን ማሻቅቡን የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም አስታወቀ። በዚህ የአውሮፓውያን 2021 ዓ ም መጀመሪያው ላይ 42 ሚሊዮን የነበረው ቁጥር የጨመረበት ዋናው ምክንያት አፍጋኒስታን ውስጥ በተካሄደው የምግብ ዋስትና ግምገማ 3 ሚሊዮን ተጨማሪ የከበደ ረሃብ የተደቀነባቸው ሰዎች መገኘታቸው መሆኑን ነው ድርጅቱ የጠቆመው። የዓለም የምግብ ፕሮግራም ዋና ስራ አስኪያጅ ዴቪድ ቤስሊ በብዙ አስር ሚሊዮኖች የተቆጠሩ ሰዎች መከራ ተደቅኖባቸው ይገኛሉ። ግጭቶች፣ ኮቪድ-19 እና የአየር ንብረት ለውጥ ለአጣዳፊ ረሃብ ያጋለጠው ሰው ቁጥር እየገዘፈ ነው ሲሉ ተናግረዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የሃይማኖት ነጻነትንና የመንግስት ምስጢራዊ ምርመራን መጠበቅ የሚመለከተውን ሙግት በዛሬው ዕለት ያደምጣል። የዩናይትድ ስቴትስ መንግስት ካሊፎርኒያ ክፍለ ግዛት ውስጥ በሚገኙ የእስልምና እምነት ተከታዮችና መስጂዶች ላይ ያካሄደውን ስለላ የሚመለከቱ መረጃዎችን የመንግስትን ምስጢር መጠበቅን ጠቅሶ አልገልጽም ማለት ይችላል ወይስ አይችልም? በሚለው ጉዳይ ላይ የሚቀርበው ሙግት ነው ዛሬ የሚያደምጠው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ዓለም ዜናዎቹ ቆንጅ ይታየን። እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 292014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንደዚሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ቀዳሚ አብይ ርዕሳችንን እናሰማችሁ። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ እና የቀድሞ የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆ ወደ መቀሌ ተጉዘው ከህወሓት መሪዎች ጋር መወያየታቸውን ህብረቱ አስታውቋል። ልዩ ልኡኩ ከህወሓት ሊቀመንበር ዶክተር ደብረ ደብረጽዮን ገብረ ሚካኤል ጋል ፍሬያማ ውይይት ማካሄዳቸውን የድርጅቱ ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ አስፍረዋል። የኢትዮጵያ መንግስትም በበኩሉ ኦባ ሳንጆ ወደ መቀሌ መጓዛቸውን አረጋግጧል። ጉዟቸውም እውነትን የማፈላለግና መረጃዎችን ከሁሉም አካል የመሰብሰብ ተልዕኮ መሆኑን የኢትዮጵያ ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ለአሜሪካ ድምጽ አስረድተዋል። በመንግስት በኩል የሚደበቅ ነገር የለም ያሉት ሚኒስትር ዴታዋ ማናገር አለብኝ ብለው የሚያስቧቸውን አካላት እንዲያናግሩ ሁኔታዎች ተመቻችተዋል ሲሉ አክለዋል። እስክንድር ፍሬው ነው ያነጋገራቸው። ተከታዩን ዘገባ በጉዳዩ ዙሪያ አሰናድቷል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛና የቀድሞው የናይጄሪያ ፕሬዝዳንት ኦሊሴጉን ኦባሳንጆ ወደ መቀሌ የተጓዙት በትናንትናው እለት ነው። በስልክ ያነጋገርኳቸው የአፍሪካ ህብረት ሊቀመንበር ቃል አቀባይ ኤባ ካሎንዶ የኦባሳንጆን ጉዞ አረጋግጠዋል። ኦባሳንጆ በመቀሌ ቆይታቸው ከህዋት መሪዎች ጋር ውይይት ማድረጋቸውን የገለጹት ቃል አቀባዩ ዝርዝር ሁኔታዎችን ከመግለጽ ግን ተቆጥበዋል። በኢትዮጵያ ፓርላማ በአሸባሪነት የተፈረጀው ህወሓት ቃል አቀባይ ጌታቸው ረዳ በትዊተር ገጻቸው ባሰፈሩት ጽሑፍም ኦሊሴጎን ኦባሳንጆ ከድርጅታቸው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ተገናኝተው መወያየታቸውን አስረድተዋል። ውይይቱን ፍሬያማ ሲሉ የገለጹት አቶ ጌታቸው በኢትዮጵያ ውስጥ ከቀጠለው ቀውስ አንጻር ያላቸውን አቋም ማስረዳታቸውን አመልክተዋል። የአፍሪካ ህብረት የአፍሪካ ቀንድ ልዩ መልእክተኛ ኦሊሴጎን ኦባሳንጆ ወደ መቀሌ ተጉዘው መመለሳቸውን የኢትዮጵያ መንግስትም አረጋግጧል። በዚህ ጉዳይ ላይ ያነጋገርኳቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ የኦባሳንጆ ጉዞ እውነት የማፈላለግና መረጃዎችን ከሁሉም አካል የመሰብሰብ መሆኑን ቀደም ሲል ካደረጓቸው ውይይቶች በመነሳት አብራርተዋል። ጉዳዩ ይመለከታቸዋል ያሏቸውን የአለም አቀፍ ተቋማት፣ ድርጅቶችን ሲያነጋግሩ ነበር። መንግስታትን ግለሰቦችንም ጭምር ሲያነጋግሩ ቆይተዋል በተለያዩ አጋጣሚዎች ከዛ ባለፈት ደግሞ ከኢትዮጵያ መንግስት ባለስልጣናትም ጋር ተገናኝተው ነበር። በተለይ መንግስት በዚህ ጉዳይ ላይ ያለው አቋም ምንድን ነው የሚለው እንዲገነዘቡ ተደርጓል። እንግዲህ በአጠቃላይ ይህንን ጉዳይ ስንመለከተው የአፍሪካ ህብረትን ውሳኔ እስካከበረ ድርጅቶች የሾማቸውንም ግለሰብ ደግሞ መተባበር፣ መረጃ መስጠት፣ ከዛ ባለፈ የመንግስትንም የህዝብን አቋም ማሳወቅ ደግሞ እንደሚገባ መንግስት ያምንበታል። እዚህ ላይ አንድ መጠቀስ ያለበት እና ሁሉም ሊያውቀው ይገባል ተብሎ የሚታመነው ነገር በጣም ብዙ ግለሰቦች፣ ተቋማት ጭምር ይህንን ማግኘት ሞክረዋል። ብዙ ጥያቄዎችንም ሲያቀርቡ ነበር። በነገራችን ላይ ከኢትዮጵያ መንግስት በኩል ከአፍሪካ ህብረት ውጭ ለሚንቀሳቀስ ለማንኛውም አካል ግን እውቅና እስካሁን ድረስ አልሰጠም። የኢትዮጵያ መንግስት ቀደም ሲል ካነሳ ነው መርህ ነው። እንግዲህ ይሄ የሚመነጨው የአፍሪካን ችግሮች መፈታት ያለባቸው በራሳቸው በአፍሪካውያን ነው የሚል ጽኑ የሆነ አቋም እንዳላት ኢትዮጵያ ይታወቃል። ይህንን አቋሟን ከዚህ በፊት በታላቁ የኢትዮጵያ ሕዳሴ ግድብ የድርድር ሂደት ላይ ስታንጸባርቀው ቆይታለች። አሁንም ባለ ሁኔታ ይህንኑ ጽኑ አቋሟን ይዛ ነው የቆየችው። እንግዲህ ኦባሳንጆ በመቀሌ ቆይታ ማድረጋቸውን ተከትሎ የተለያዩ ሀሳቦች ከብዙ አካላት እየተናፈሰ እንደሆነ ይታወቃል። በዋነኛነት ግን እዚህ ላይ መነሳት ያለበት ነገር የኦባሳንጆን የመቀሌ ጉብኝትን መንግስት መከልከል እንደሌለበት ያመነበት መሆኑ፣ ከዛ ባለፈ ጉዳዩ ደግሞ ለአፍሪካ ህብረት ያለንንም ታላቅ አክብሮት በዚሁ አጋጣሚ ለመግለጽ የታሰበበት መሆኑ ነው። ሁሉም ሰው ሊገነዘብ ይገባል ማለት ነው። ወይዘሮ ሰላማዊት፣ እንግዲህ የኢትዮጵያ መንግስት ድርድርን በተመለከተ ያው አቋሙን በይፋ ሲገልጽ ቆይቷል። እስካሁን በተለይ ከህወሓት ጋር ድርድር ይደረግ በሚል ከተለያዩ ዓለም አቀፍ አጋሮች፣ ተቋማት ሲቀርቡ የነበሩ ጥያቄዎችን ሲደረጉ የነበሩ ግፊቶችን በተመለከተ ማለት ነው። የኦባሳንጆ ጉብኝት ከዛ አንጻር እስካሁን በመንግስት ሲንጸባረቅ በነበረው አቋም ላይ ለውጥ እንዳለ አመላካች ነው ወይስ እንዴት ነው የሚገለጸው? ይህንን ጥያቄ ጠቅለል አድርጌ ልመልስልህ። እንግዲህ እርሳቸው በዋናነት ሁሉንም አካል ማየት፣ ማዳመጥ እውነትን ደግሞ ለመፈለግ የሚያደርጉት ጥረት አለ። እንደ ኢትዮጵያ መንግስት ደግሞ ምንም የሚደበቅ አቋም የለው በመንግስት በኩል። ስለዚህ እርሳቸው ወደ ተጠቀሰው ክልል ወደ መቀሌ እንዳሄዱ ወይንም እንዲሄዱ የሚል የመፍቀድ የክልክ አይነት ሚና በዚህ ጉዳይ ላይ መንግስት መጫወት እንደሌለበት በግልጽ ተገንዝቧል እና ለዛም ነው እውነትም በመፈለግ ሂደት ውስጥ ማድረግ አለብኝ ብለው የሚያስቡትን ነገር እንዲያደርጉ ሁኔታዎች ሊመቻቹላቸው የቻለው ማለት ነው። በመንግስት በኩል የሚደበቅ ምንም ነገር የለም። ማናገር አለብኝ መረጃ መሰብሰብ አለብኝ ብለው የሚያስቧቸውን አካላትም እንዲያነጋግሩ ሁኔታው የተመቻቸውም ለዛ ነው። ከዛ ባለፈ እንግዲህ እዚህ ላይ ልዩ መልእክተኛው በተለይ ያዩት የሰሙት ያስተዋሉትን ነገር በሙሉ ለአፍሪካ ህብረት ኮሚሽን በየደረጃው ላሉ ደግሞ ለውጭ መንግስታትም ድርጅቶችም እንደሚያስረዱ በግልጽ በታማኝነት ቤሄንን ሀላፊነታቸውን እንደሚወጡ በመንግስት በኩል ጥልቅ የሆነ እምነት አለ ሁሉን ነገር ደግሞ ማየታቸው መመርመራቸው በዚህ በኩል ሚዛናዊነታቸውንም ለመጠበቅ ያስችላቸዋል የሚል ጠንካራ እምነት አለ በመንግስት በኩል ስለዚህ ከዛ ውጭ የሚነሱ ሌሎች አላስፈላጊ የሆኑ ድምዳሜዎች በዚህ ሰዓት ላይ አይኖሩም እንደ መፍትሔ ሀሳብ የቀረቡ ምንም አይነት ነጥቦችም በዚህ ሰዓት የሉም። አሁን ገና መረጃ በመሰብሰብ እውነታውን በማጣራት ሂደት ላይ ነው የሚገኙት ልዩ መልእክተኛው እንደዚሁም ቡድናቸው በአጠቃላይ ማለት ነው። ስለዚህ አሁን ያለው ደረጃው እዚህ ላይ ነው። እውነት የማፈላለግ ጉዞ ነው፣ ጉዞ የድርድር ጉዞ አይደለም ነው እያሉኝ ያሉት። እውነት የማፈላለግ መረጃዎችን ከሁሉም አካል የመሰብሰብ ነው። ከዚህ በፊት ቀደም ሲል እንዳነሳሁት ብዙ አካላትን ሲያነጋግሩ ነበር። ከፌደራል መንግስት በኩል የተለያዩ የስራ ኃላፊዎችን አነጋግረዋል። ዓለም አቀፍ ተቋማት መሪዎችን፣ የተለያዩ ሀገራት መንግስታትንም ጭምር በዚህ ጉዳይ ላይ ሲያነጋግሩ ቆይተዋል እንግዲህ በዛ ሂደት ውስጥ መረጃ ለሰበስብ ይገባኛል ብለው ከሚያምኗቸው አካላት ጋር በሙሉ ደግሞ የመገናኘት የሚገባውን ነገር ደግሞ ማመቻቸት የመንግስት ኃላፊነት ነው እና ከዛ አንጻር ነው ይሄ ጉዟቸው የሚታየው። ከጉዟቸው መልስ እንደ መጨረሻ ጥያቄ አላደርገው ወይዘሮ ሰላማዊት ከኢትዮጵያ መንግስት ባለስልጣናት ጋር ተገናኝተዋል ወይስ ቀደም ብለው ነው የተገናኙት? እንግዲህ ከጉዟቸው መልስ ቀጥታ ያው ተጠሪነታቸው የሚሆነው ለአፍሪካ ህብረት ኮሚሽን ነው የሚሆነው እና ያንን በተመለከተ ከህብረቱ የሚወጡ ሌሎች መረጃዎች ካሉ እሱም የምንጠብቅ ነው የሚሆነው። እስክንድር፣ ወይዘሮ ሰላማዊት ካሳ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ፣ በጣም አመሰግናለሁ፣ ስለ ጊዜዎት አመሰግናለሁ። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ዛሬ በኢትዮጵያ ጉዳይ ላይ ውይይት አካሂዷል። ይህንኑ ያረጋገጡት የህብረቱ ሊቀመንበር ቃል አቀባይ ኤባ ካሎንዶ፣ በዚህ ጉዳይ ላይም ዝርዝር ሁኔታዎችን አልገለጹም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል በጦርነት ምክንያት ለተፈናቀሉ ዜጎች የተደረገው ድጋፍ አነስተኛ መሆኑን በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዲሬክተር ዶክተር ካትሪን ሱዚ ገለጹ። ዶክተር ካትሪን ለድጋፉ አነስተኛ መሆን የጦርነቱ ሂደት መራዘም የተጎጂዎች ቁጥር በየጊዜው መጨመርና ንጹሀን ዜጎች የጦርነቱ ሰለባ መሆናቸውን በምክንያትነት ጠቅሰዋል። በቀጣይም ችግሮችን ተቋቁሞ የህይወት አድን ስራ ለመስራት ቁርጠኛ መሆናቸውን ተናግረዋል። በአማራ ክልል እየተካሄደ ባለው ጦርነት ከአንድ ነጥብ ዘጠኝ ሚሊዮን ዜጎች በላይ መፈናቀላቸውን ከስድስት ሚሊዮን በላይ ሰዎች ደግሞ የአስቸኳይ የምግብ እርዳታ እንደሚያስፈልጋቸው እንዲሁም ሰዎች በረሃብ እየሞቱ መሆኑን የክልሉ መንግስት ገልጿል። የተለያዩ የሰብአዊ ድጋፍ አድራጊዎች ከአማራ ክልል ርዕሰ መስተዳደር እና ከክልሉ ባለስልጣናት ጋር በሰብአዊ ድጋፍ አቅርቦት ዙሪያ በባህር ዳር ከተማም መክረዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ ትላንት መቀሌን ጎብኝተዋል። ሁለቱን ጉዳዮች አጠናቅራ አስቴር ዘገባ አስቴር ምስጋናው ዘገባ ድርሳን ነበር። ኤደን ገረመው ከዚህ እንደሚከተለው አሰናድተዋለች። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ከተለያዩ ሰብአዊ እርዳታ አድራጊ ድርጅቶች ለተውጣጡ የስራ ኃላፊዎች በክልሉ ከጦርነቱ ጋር በተያያዘ የደረሰውን ሰብአዊ ቀውስ በተመለከተ ገለጻ አድርገዋል። በክልሉ በአራት ዞኖች በጦርነቱ ምክንያት ከ1 ነጥብ 9 ሚሊዮን በላይ ሰዎች መፈናቀላቸውን በተለይም በሰሜን ወሎ መቄት ወረዳ 352 ሰዎች በመድኃኒትና በምግብ እጥረት ህይወታቸው ማለፉን በርካታ ህጻናትና አረጋውያንም ለከፋ ችግር መዳረጋቸውን ተናግረዋል ዶክተር ቃል አያይዘውም በክልሉ በአሁኑ ሰዓት ስድስት ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው ተናግረዋል። ለዓለም አቀፉ የሰብአዊ ድጋፍ አቅራቢ ድርጅቶች በተደጋጋሚ ጥሪ ቢያቀርብም ትኩረት ማጣቱንም ርዕሰ መስተዳደሩ ዶክተር ይልቃል ተናግረዋል። ለችግሩ የሚመጥን የሰብአዊ ድጋፍ ለማድረግ በተደጋጋሚ ቃል መገባቱን የገለጹት ርዕሰ መስተዳደሩ በተግባር የሚሰጠው ምላሽ ግን አነስተኛ መሆኑንም አብራርተዋል። We need your immediate አስቸኳይ ድጋፋችሁን እንፈልጋለን። ውሃ፣ ምግብ ማቅረብ አለብን። እንደ ድንኳን ያሉ ጊዜያዊ መጠለያዎችንም እንዲሁ። በዚህ ረገድ በእናንተም አቅርቦት ጭምር የነበሩንን ሀብቶች፣ ትምህርት ቤቶችን ለተማሪዎች ክፍት ለማድረግ በሚል ተፈናቃዮችን በሌሎች ስፍራዎች ለማስፈር ተጠቅመናል። ሰዎች ከደሴ ወደ ባህር ዳር፣ ወደ መርጦ ለማርያም፣ መካነ ሰላምና ሞጣ በእግራቸው ያለ ምግብና ያለ ውሃ ነው እየተሰደዱ እየመጡ ያሉት። ምን ያህል እየተሰቃዩ እንደሆነ ይገባችኋል። ስለዚህ በተፈናቃዮቹ ስም የምጠይቃችሁ ለተፈናቃዮችና ተይዘው በሚገኙ አካባቢዎች ለሚኖሩ ሰዎች በትኩረት የምግብ አቅርቦቶችን እንድታደርሱላቸው ነው ልክ ትግራይ ክልል እያደረጋችሁ እንዳለው። በተባበሩት መንግስታት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ ድርጅታቸው በክልሉ የሰብአዊ ድጋፍ ለማድረግ ሙከራ ማድረጉን ገልጸው ከችግሩ ስፋት አንጻር የተደረገው ድጋፍ አነስተኛ ነው ያሉ ሲሆን በቀጣይም ድርጅታቸው ችግሮቹን ተቋቁመው ድጋፍ ለማድረግ ቁርጠኛ መሆኑን አንስተዋል። አይ መስት ኢምፋሳይዝ ዛት ዘ ዩናይትድ ኔሽንስ ኢዝ ዊዝ ዩ ላረጋግጥ የምፈልገው የተባበሩት መንግስታት ድርጅት ከእናንተ ጋር መሆኑን ነው። በነሐሴ ወር መጨረሻ በአማራ ክልል በሁሉም አካባቢዎች ተጎጂዎቹን በአካል ለማግኘትና ከእናንተ ጋር ለመስራት ቃል መግባታችን ይታወሳል። ነገር ግን ብዙ ፈተናዎች አሉ። ግጭቶች በየቀኑ ተባብሰው መቀጠላቸው በየቀኑ የተፈናቃዮች ቁጥር መጨመሩንም እንረዳለን። ለዚህ ነው የተባበሩት መንግስታት ድርጅት ዋና ጸሐፊ ግጭቶች እንዲቆሙ እየጠየቁ ያሉት። በርካታ ቁሳቁሶች በደሴና በኮምቦልቻም አሉ። መጋዘኖቻችን በምግብ ተሞልተው ነው ያሉት። አሁን ድጋፍ የሚፈልጉ ሰዎች ያሉበትን እንዴት ማድረስ እንደምንችል እያሰብን ነው። ከዚሁ ጋር በተያያዘ የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ስቲቨን ወሬ ኦማ በኩላቸው በአማራ ክልል አስቸኳይ የሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ድጋፍ ለማድረስ በኢትዮጵያ በቂ የምግብ ክምችት እንዳለ ገልጸው ሆኖም ግን ድጋፉን በቀጥታ ለተረጂዎች ለማቅረብ የጸጥታ ስጋቶችና የትራንስፖርት ችግር እንቅፋት እንደፈጠረባቸው አስረድተዋል። በሀገሪቱ ለተፈናቃዮች የሚሆን በጣም ብዙ የምግብ ክምችት አለ በጣም ብዙ ከበቂ በላይ ለሁሉም የሚሆን ነገር ግን በበቂ ሁኔታ ማንቀሳቀስ አልቻልንም። በጣም ውስብስብ ችግር የሆነው እንዴት ምግቦችን እናሰራጫለን የሚለው ነው ለዚህ ደግሞ የእናንተን የትግራይንና የፌዴራል መንግስቱን የቅርብ ድጋፍ እንፈልጋለን ለምን የምግብ አቅርቦቱ በተፈለገው ፍጥነት ለተጎጂዎቹ አልደረሰም ለሚለው ጥያቄ ሁለት ምክንያቶች አሉ አንደኛው በሌላኛው ወገን በኩል ያለው የትብብር ማነስ ጉዳይ ነው ይህ ግልጽ ይመስለኛል በዚህ ጉዳይ መወያየት አለብን ሁለተኛው ደግሞ የትራንስፖርት ችግር ነው። ተጎጂዎች ወዳሉባቸው አካባቢዎች ለመሄድ አሽከርካሪዎች ይፈራሉ። ይህንን ለስምንት ጊዜ ያክል ይመስለኛል ሞክረን አልተሳካልንም። በዘንዘልማ ጊዜያዊ መጠለያ ጣቢያዎች የሚገኙ ተፈናቃዮችን የጎበኙት በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ የኢትዮጵያ ዳይሬክተር ዶክተር ካትሪን ሱዚ የትምህርት የጤናና የውሃ ተቋማትን መልሶ ለመገንባት የሚደረገውን ጥረትም ለመደገፍ በየጊዜውም መረጃ እየተሰበሰበ ነው ብለዋል። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሬፍስ በትላንትና ሁለት መቀሌን ጎብኝተዋል። በጉብኝታቸው ወቅት በግጭቱ ጉዳት ከደረሰባቸው ሴቶችና አጋር ሰብአዊ ድርጅቶች ጋር የተገናኙ ሲሆን ስልጣን ላይ ካሉ አስተዳዳሪዎች ጋርም ስለ ሰብአዊ እርዳታ አቅርቦትና በእነሱ ቁጥጥር ስር ላሉ ሲቪሎች ጥበቃ ማድረግ በሚቻልባቸው መንገዶች እንዲሁም የሰብአዊ መርሆች ዙሪያ ተነጋግረዋል። ግሪፍስ ወደ አዲስ አበባ ተመልሰዋል። ዘጋቢያችን አስቴር ምስጋናው በኢንተርኔት መቋረጥ ችግር ምክንያት ነው የዘገባውን በድምፅ ያላቀረበችልን ኤደንን እናመሰግናለን። ወደ ተከታዩ ዘገባ ንውሰዳችሁ ዘጠና አንድ ነጥብ አምስት በመቶ የሚሆኑት የአስራ ሁለተኛ ክፍል ተማሪዎች የዛሬ ሀገር አቀፍ ብሔራዊ ፈተና መፈተን መጀመራቸውን የኢትዮጵያ ትምህርት ሚኒስቴር አስታውቋል። በሀገሪቱ በተከሰተው ግጭት ምክንያት በተወሰኑ ቦታዎች በመደበኛ የፈተና ጊዜ ዛሬ የማይሰጥባቸው አካባቢዎች ከአንድ ወር በኋላ ያለው ሁኔታ ተለይቶ እንደሚሰጥም ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። በሌላ በኩል ጦርነት ባለባቸው የአማራ ክልል ከተሞች ከ33 ሺ በላይ ተማሪዎች ለፈተና እንደማይቀመጡ የክልሉ ትምህርት ቢሮ አስታውቋል። የአዲስ አበባ ከተማ ከንቲባ አዳነች አበቤ በኩላቸው በአዲስ አበባ ለፈተናው የተመዘገቡ ሁሉም ተማሪዎች ፈተናውን ያለምንም ችግር እየወሰዱ ናቸው ብለዋል። ፀሐይ ዳምጠው ከአዲስ አበባ፣ አስቴር ምስጋናው ከባህር ዳር ያጠናቀሩትን ዘገባ ፀሐይ ዳምጠው እንደሚከተሉው አሰናድተዋለች። ባለፈው አመት በተለያዩ ምክንያቶች በተለይ በኮቪድ-19 ወረርሽኝ መስፋፊያት ምክንያት የትምህርት አሰጣጥ ጊዜ ተዛብቶ የቆየ ሲሆን በ2013 ሀገር አቀፍ ብሔራዊ ፈተና መውሰድ የነበረባቸው ተማሪዎች በ2014 ጥቅምት 29 ለፈተና እንዲቀመጡ በትምህርት ሚኒስቴር ተገልጾ ነበር። በዚሁ መሰረት ዛሬ ፈተናው ተጀምረዋል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለፈተናው ከተመዘገቡት ውስጥ ዘጠና አንድ ነጥብ አምስት በመቶ የሚሆኑት ብቻ ዛሬ ለፈተና መቀመጣቸውን ተናግረዋል። ይሄ ፈተና ባለፈው አመት የተለያየ ምክንያት ተራዝሞ የነበረው ፈተና ነው። የ2013 ዓ ም የማትሪክ ፈተና ነው። በዚህ አመት የሚሰጠው ፈተና ለመውሰድ የተመዘገቡት ወደ 617 ሺህ ናቸው። ከሌላው ጊዜ በእጥፍ ነው የተመዘገበው አገሪቱ ውስጥ ያለውን ግጭቶች ያሉባቸውን ቦታዎች ከግምት በመውሰድ ወደ ዘጠና አንድ ነጥብ አምስት በመቶ የሚሆኑ ፈተናውን ከተመዘገቡት ውስጥ ዘጠና አንድ ነጥብ አምስት በመቶ የሚሆኑት ዛሬ ፈተናውን ይወስዳሉ። ሚኒስትሩ አክለው በአካባቢያቸው ባለው ነባራዊ ሁኔታ ለፈተናው ዛሬ ያልተቀመጡ ተማሪዎችም በአንድ ወር ጊዜ ውስጥ ፈተናውን ይወስዳሉ ብለዋል። እንደሚታወቀው በተለያዩ ግጭቶች ምክንያት በትግራይ፣ አማራ ክልል ሰሜንና ደቡብ ወሎ፣ ኦሮሚያ አንድ ክልል ወደ ምዕራብ ወለጋ፣ ቤኒሻንጉል ካማሺ፣ እነኝን በሙሉ ደመረች በግጭት ምክንያት ፈተና ሊወስዱ ያልቻሉበት እና በትምህርት ሚኒስቴርና ና በፈተናዎች ኤጀንሲ ውሳኔ ከአንድ ወር ባላለፈ ጊዜ እንደገና ተመልሰው እንዲወስዱ ሁለተኛ ሌላ ፈተና የተዘጋጀበት ወደ ስምንት ነጥብ አምስት በመቶ ናቸው። ያ ማለት ወደ 91.5 በመቶ የሚሆነው ከተመዘገቡ ውስጥ ፈተናውን ይወስዳል ማለት ነው። ይሄ ስምንት ነጥብ አምስት በመቶ የሚሆነው ሁኔታዎች እንደተመቻቹ፣ ግጭቶቹ ትንሽ እንደረገቡ ከአንድ ወር ጀምሮ ከአንድ ወር በኋላ ጀምሮ መስጠት ይችላል። የፈተናዎች ኤጀንሲ እና ትምህርት ሚኒስትሩ መጀመሪያም ስንጀምር ፕላን ኤ እና ፕላን ቢ ብለን ነው። የመጀመሪያው ደረጃ በዚህ በሬጉላር እስኬጁሉ የሚፈተኑት አሉ፣ ዛሬ የተጀመረው ሁለተኛው ደግሞ ከአንድ ወር በኋላ ግድም እንደገና እንሰጣለን። በአዲስ አበባ ከተማ ሁሉም ለፈተናው የተመዘገቡት ተማሪዎች ፈተናውን መውሰድ ጀምረዋል ያሉት ደግሞ የከተማዋ ከንቲባ ወይዘሮ አዳነች አቤቤ ናቸው። የአስራ ሁለተኛ ክፍል ፈተና አጀማመሩን እያየን ነበረ። እጅግ በጣም ሰላማዊ በሆነ ሁኔታ ፈተና ተጀምሯል። በአዲስ አበባ በ ስልሳ አራት ጣቢያዎች ወደ ሰላሳ ስድስት ሺህ በላይ የሚሆኑ ተማሪዎች ፈተናውን እየወሰዱ ነው ያሉት። ሰላማዊ ነው እጅግ ፈተናቸው ላይ ብቻ ትኩረት አድርገው እየተፈተኑ ያለበትን ሁኔታ ጎብኝተናል። በሁሉም ቦታ ላይ ጥበቃ እየተደረገ ነው ያለው አስፈላጊውም ፍተሻም የፈተና አሰጣጥ ስነስርአቱም በተገቢው ሁኔታ እየተሰጠ ያለ ስለሆነ እጅግ በጣም ሰላማዊ መሆኑንና ተቀመጠው ስታንዳርድ መሰረት እየተሰጠ እንደሆነ ማረጋገጥ ወዳለሁኝ። ዛሬ የተጀመረው የአስራ ሁለተኛ ክፍል ሀገር አቀፍ ፈተና እስከ መጪው ሐሙስ ይቀጥላል ሲል ትምህርት ሚኒስቴር አስታውቋል። በሌላ በኩል የህወሓት ታጣቂዎች የሰሜን ወሎ ዞንን ከመቆጣጠራቸው በፊት በዘንድሮ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና ለመቀመጥ ዝግጅት አድርጋ እንደነበር የምትናገረው ከላሊበላ ከተማ ተፈናቅላ ባህር ዳር የምትገኘው ክርስቲና ብርሃኑ ፈተናውን ባለመውሰዷ ማዘኗን ለአሜሪካ ድምፅ እንዲህ ስትል ገልጻለች። ለፈተናው የተዘጋጀሁት ካለፈው ዓመት ጀምሮ ነበር፣ ግን በኮቪድ ምክንያት ተራዝሞ ከዛም በአካባቢያችን በተፈጠረው የሰላም እጦት ወደዚህ መጣን። ዛሬ ሌሎች በእኔ እድሜ ያሉት ተማሪዎች ሲፈተኑ በጣም ነው ይከፋኝ። አስበሻል አንድ አመት ከእድሜሽ ወደ ኋላ መቅረት ምን ያህል እንደሚጎዳ አለች ተማሪዋ። የአማራ ክልል ትምህርት ቢሮ ባወጣው መረጃ በክልሉ ጦርነት እየተካሄደባቸው ባሉ አካባቢዎች በሚገኙ አንድ መቶ አስራ ሁለት ትምህርት ቤቶች ዘንድሮ በሀገር አቀፍ ደረጃ ሰኞ ዕለት የጀመረው ብሔራዊ ፈተና አይሰጥም። በዚህም ከ33 ሺህ በላይ ተማሪዎች ፈተናውን እንደማይወስዱ የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ሙላው አበበ ተናግረዋል። ፈተና ላይ ይቀመጣሉ ተብሎ ነበረው የሚጠበቀው እነዚህ ተማሪዎች ምዝገባ ተመዝግበው ነው ሲጠባበቁ የነበረው። ነገር ግን አሁን በዚህ በተፈጠረው የጸጥታ ችግር ምክንያት ብዙ ትምህርት ቤቶች በተለይ ደቡብ ወሎ እና ደሴ ከተማን እና የሰሜን ወሎ እና ዋግምራ እና ሁለት ወረዳዎች ሰሜን ጎንደር ላይ እነሱን ጨምሮ ወደ መቶ አስራ ሁለት ትምህርት ቤቶች ፈተናው እንትን አይሉም። ሰላሳ ሁለት ሺህ የሚሆኑ ተማሪዎች ፈተና አይወስዱም። በሀገር አቀፍ ደረጃ ባለፈው ዓመት ይሰጥ የነበረው የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና በተለያዩ ችግሮች ምክንያት ተራዝሞ ሰኞ ጥቅምት ሀያ ዘጠኝ ሁለት ሺ አስራ አራት አመተ ምሕረት መሰጠት የጀመረ ሲሆን በአማራ ክልል ለፈተናው ከተመዘገቡት አንድ መቶ ስልሳ አራት ሺ ተማሪዎች መካከል ፈተናውን የሚወስዱት አንድ መቶ ሰላሳ አንድ ሺ አንድ መቶ ስልሳ ሰባት ተማሪዎች መሆናቸውን አቶ ሙላው አክለው ገልጸዋል ፕሮፌሰር ብርሃኑ ነጋ በአንድ ወር ጊዜ ውስጥ ፈተናውን እንዲወስዱ ይደረጋል በሚል የገለጹት እነዚህን አካባቢዎችንም ይጨምራል ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። አድማጮች በምስሉ ላይ ያያችሁት አንዳንድ መዘበራረቆች በቴክኒክ ችግር የተፈጠረ ነው፤ ይቅርታ እንድታደርጉልን እንጠይቃለን። በመልእክቱ ላይ ግን ምንም አይነት የተፈጠረ ስህተት ስለሌለ በመልእክቱ ላይ እንድታተኩሩ በድጋሚ ከይቅርታ ጋር እንጠይቃለን። ወደ ተከታዩ ዘገባችን ስናልፍ ወደ ድሬዳዋ ነው የምንወስዳችሁ የድሬዳዋ አስተዳደር ፖሊስ ከህወሓትና ሸኔ ጋር ግንኙነት አላቸው ያላቸውን ሁለት መቶ ስምንት ሰዎች መያዙን ገልጿል። በተጠርጣሪዎቹ ላይ በተደረገ ፍተሻም የተለያዩ የጦር መሳሪያዎችና ልዩ ልዩ ቁሳቁሶች እንደተገኙ ፖሊስ አስታውቋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በሀገሪቱ የተለያዩ ከተሞች ሽብርተኝነትን በመደገፍ ተጠርጥረው የሚያዙ ዜጎች ብሔር ተኮር የመሰለ የአያያዝ ችግርም የሚታይበት ነው ሲል ስጋቱን ገልጿል። በድሬዳዋ ተጠርጣሪዎቹ የተያዙት ለጥርጣሬ በሚያበቃ መነሻ እንጂ በማንነታቸው አይደለም ብሏል። የከተማው ፖሊስ የአያያዝ ችግር የለም ሲልም ገልጿል። አዲስ ቸኮል どうぞ。 የድሬዶ አስተዳደር ፖሊስ ኮሚሽን የዕለቱ ስራዎችና ሕዝብ ግንኙነት ዳይሬክተር የሆኑት ኮማንደር ገመቹ ካቻ በተለይ ለአሜሪካ ድምጽ በሰጡት ቃል ከጥቅምት 25 ጀምሮ በተደረገ የሁለት ቀን ዘመቻ 28 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። በተጠርጣሪዎቹ መኖሪያ ቤቶች ላይ በተደረገ ፍተሻም ልዩ ልዩ ወታደራዊና ሌሎች ቁሳቆጮች እንደተያዙ ነው የገለጹት። ከዚህ ከህወሀት ተያዙ እንደዚሁም ከኦነክሽን ጋር ተያዙ የከተማችንን ሰላምና ደህንነት ሊያውኩ ይችላሉ ብለን የጠረጠርናቸውን 28 ግለሰቦችን በቁጥጥር ስር አውለን ምርመራ እያጠራ እንገኘው። እነዚህ ምርመራ በምንጣርበት ቦታዎች ላይ ብርበራ አካሂደናል። ብርበራ በምናካሂደበት ጊዜ አምስት ሽቁጦች፣ የተለያዩ ዶክመንቶች፣ መታወቂያዎች፣ ከዚህ ከሽብር ተግባር ጋር ሊሉ የተዘጋጁ የወታደር ልብሶች፣ ትጥቆች፣ ቦምቦች፣ የወታደር የጦር ሜዳ መነጽሮች፣ እንደዚሁም የህወሓት አርማዎች፣ እዚሁ ለምልመላ የሚጠቀሙባቸውን ዶክመንቶች፣ ላፕቶፖች፣ እንደዚሁም የኢትዮጵያ ጥሪ ብርና እንደዚሁም ደግሞ ውጭ ሀገር ብሮችን በቁጥር ስር ያዋልንበት ለሽብር ተግባር ይገለገሉባቸዋል ብለን የጠረጠር ናቸውን በርካታ ንብረቶች ከዚህ ጋር አንድ ላይ ያዝንበት ሁኔታ አለ። ትጥቆቹን የወታደር ቀበቶም አለ። ሚሊተሪ ጫማዎች፣ ቱታዎች፣ ሌሎች የሽብር ተግባራትን ማያ ቁሳቁሶችን በቁጥር ስር አውለን። ምርመራ እያጣራ ነው የሚገኘው። በዚህ በሁለት መቶ ስምንቶቹ ላይ ባሳለፍ ነው ሳምንት በአዲስ አበባና ና በልዩ ልዩ ከተሞች ሰዎች በማንነታቸው ምክንያት እስርና እንግልት እየደረሰባቸውን የሚል ወቀሳ በአንዳንድ አካላት እየቀረበ ሲሆን የአሜሪካ ውጭ ጉዳይም የኑኑ ስጋት እንደሚጋራ ገልጾ ነበር። በትላንትናው ዕለት መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽንም በተለያዩ የሀገሪቱ ከተሞች ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር በመዋል ላይ ያሉ ዜጎች ሁኔታና አያያዝ ሂደት እንደሚያሳስበው ገልጿል። ኮሚሽኑ በመግለጫው እንዳመለከተው ምንም እንኳ የአስቸኳይ ጊዜ አዋጁ ከሽብር ቡድኖች ጋር ይተባበራሉ ተብለው መልኩ የተጠረጠሩ ሰዎችን ይዞ የማቆየት ስልጣን ለሕግ አስከባሪ አካላት ቢሰጥም ኮሚሽኑ በክትትሉ እንዳረጋገጠው እስሩ ማንነትን ወይም ብሔር መሰረት ያደረገ በሚመስል ሁኔታ እየተከናወነ መሆኑ፣ እንዲሁም በአንዳንድ ፖሊስ ጣቢያዎች የቤተሰብ ጥየቃ፣ ልብስና ስንቅ ማቀበል መከልከሉ እና እስሩ ልጆች ያሏቸው እናቶችና አረጋውያንን ጭምር ያካተተ መሆኑ እንዳሳሰበው ገልጿል። በዚህ ረገድ በድሬዳዋ የተጠቀሱ አይነት ድርጊት መፈጸም አለመፈጸሙን ኮማንደር ገመቹን ጠይቀናቸው ነበር። በዚህ ተግባር በሽብር ተግባር ላይ የተሰማሩ ወይም ደግሞ በዛ ደረጃ የጠረጠርናቸው ግለሰቦች ከየትኛውም ብሔር ተወላጆች ሊሆኑ ይችላሉ። በህግ አግባብ በቁጥጥር ስር እየዋለን ነው የምንገኘው። አሁን እንዳነሳው የትግራይ ብሔር ተወላጅ ብቻ አይደለም በቁጥጥር ስር የሚውለው። በኢትዮጵያ ደረጃ፣ በከተማችን ደረጃ በሽብር ተግባር ላይ ሊውል ወይም ደግሞ በዛ ተግባር ላይ ሊሰማራ ያለ ማንኛውም የትኛውም ብሔር ተወላጅ በቁጥጥር ስር ዋሉ ምርመራ እያጣራ ነው የምንገኘው። ውጤቱም የሚያሳየው የተለያዩ ብሔር ተወላጆችን በዚህ ተግባር ላይ ተሳትፈው አግኝተናቸዋል። ይህንንም ምርመራችንን ሰፋ አድርገን እያጣራን ውሳኔ የምናሰጥ ነው የሚሆነው። እና ይህንን የተወሰነ ብሄርን መሰረት አድርጎ በማጥቃት ሳይሆን አገር የማዳን ስራ ነው የምንሰራው። ሰላም የማስከበር ስራ ነው የምንሰራው። ፍትህ የማስከበር ሰላም ነው የምንሰራው። ኮማንደር ገመቹ አክለውም በተጠርጣሪዎቹ አያያዝ ላይ ኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው አይነት ችግር በድሬዳዋ እንደሌለ ተናግረዋል። በቁጥጥር ስር ካሉት ተጠርጣሪዎች መካከል ህጻን ልጅ ያላት ተጠርጣሪ አለመኖሯን እንዲሁም ሁሉም ተጠርጣሪዎች ከቤተሰቦቻቸው ጋር እየተገናኙ መሆኑንም አክለው ገልጸዋል። ተጠርጣሪዎቹ እስካሁን አንድ ጊዜ ለቀጠሮ ፍርድ ቤት መቅረባቸውን አንድ ስማቸው መግለጽ ያልፈለጉ የህግ ባለሙያ ለአሜሪካ ድምጽ ገልጸዋል። እስከ ዛሬው አለት ድረስም ተጠርጣሪዎቹ ጠበቃ እንዳልቀጠሩ እኛ ህግ ባለሙያ ገልጸውልናል። የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው መግለጫ አዲስ አበባን ጨምሮ በርካታ የሀገሪቱን ከተሞች የሚመለከት በመሆኑ ከኮሚሽኑ በጉዳዩ ላይ ዘርዘር ያለ ማብራሪያ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። በቀጣይ የተጠቀሱትን አካላትና የታሳሪዎቹን ጠበቆች ወይም ቤተሰቦች እንዳገኘን ተጨማሪ መረጃ የምናደርስ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ጮች በዚህ ጉዳይ ላይ ከሚመለከታቸው የመንግስት ባለስልጣናትና ሌሎች አካላትን መረጃ ለማግኘት ከፍተኛ ጥረት እያደረግን ነው። እንዳገኘን ይዘን እንመለሳለን። ወደ ተከታዩ ዘገባ ንውሰዳችሁ። ወደ አዋሳ በሰሜኑ የአገሪቱ ክፍል እየተካሄደ ባለው ጦርነት የኢትዮጵያ መንግስት እየወሰደ ያለውን እርምጃ እንደሚደግፉና አሸባሪ ያሏቸውን ድርጅቶችም እንደሚያወግዙ በሲዳማ ክልል የተካሄደ ሰልፍ ላይ ያነጋገርናቸው ነዋሪዎች ገለጹ። ኢትዮጵያን ለማጽናትና ከመበታተን አደጋ ለመታደግም ኢትዮጵያውያን እንዲተባበሩ የክልሉ መንግስት አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ሰልፉን ተከታትሎታል፣ እንደሚከተለው አሰናድቶታል። በአስር ሺዎች የሚቆጠሩ የሲዳማ ክልልና የሐዋሳ ከተማ ነዋሪዎች ዛሬ የድጋፍና የተቃውሞ ሰልፍ አድርገዋል። ሰልፉ በስዳማ ባህላዊ የቀጠላ ስነ ስርዓት የታጀበ ሲሆን ከወንዶ ገነት የመጡት አቶ በለጠ ተሰማ ሰልፍ የወጡበትን ምክንያት ተናግሯል። ዛሬ እዚህ የመጣሁት ኢትዮጵያን ይሸራርፋለሁ ወይም ኢትዮጵያን እበትናለሁ ብሎ ያለውን ጎሬት ሰምተን፣ በሚዲያ ሰምተን የሚያደርገውን እና በአማራና በአፋር ውስጥም የሚያደርገውን ነገር እየሰማን ስላለ ለዚህ ነው። የሐዋሳ ከተማ ነዋሪ የሆነው አቶ ግርማ ግኬ በሰልፉ ለመሳተፍ ያነሳሳውን ጉዳይ ገልጧል። የሀገራችንን የገዛ ልጆቹ አደፍረው ሀገራቸውን ክደው በኢትዮጵያ ሕዝብ ላይ ያደረሱትን ግፍና ጫና በመቃወም አስፈላጊ ሆኖ ከተገኘ ቦታው ድረስ ለመዝመት ራሳችንን በማዘጋጀትና በተለያዩ ነገሮች በመደገፍ የተሰማንን የሀገር ግደት ቁጣ ለመግለጽ ቦታ ላይ ቅድስት ወልደ ዮሐንስና ቤተሰቦቹ በአማራ ክልል ደቡብ ወሎ አካባቢ እንደሚኖሩ የተናገረው ተመስገን ሰፊው ስሜታቸውን በቅደም ተከተል አጋር ትሆናለች። ሰልፍ ብለን ይወጣ ነው። በጣም ደስ ይላል። እኛ ኢትዮጵያ አሁንም ወደፊት ሄዳለች ብለን ነው የምናስበው። አሁንም መቼም አትሸነፍም፣ ከእግዚአብሔር ጋር ሆነን እናሸንፋለን ብለን እናስባለን። ምክንያቱን ሰልፍ ሰው ማለት ኢትዮጵያን ለመደገፍ ነው ይወጣ ነው እና በቃ በጣም ደስ ብሎ የወጣ ነው። ለዊት ስምንት ሰዓት ነው የተነሳ ነው ሰላማዊ ሰልፍ። ያው ጁንታውን ለቀም ለመቃወም ነው የመጣ ነው ሰላማዊ ሰልፍ። ድል ለኢትዮጵያ ብለን ነው እዚህ የመጣ ነው። እኛ ለኢትዮጵያ እንቆማለን ለኢትዮጵያ ዘብ እንሆናለን፣ እንሄዳለን። ጁንታው እዛ ሀገር እያጠፋ ነው ያለው ሰሜኑን ክልል። ስለዚህ ለመቃወም ነው እዚህ የመጣ ነው። ጥፋት እዛ ያሉ ቤተሰቦቻችን ወሬው እንሰማለን፣ ሁሉ ነገር እንሰማለን። ጥፋት ነው በኢትዮጵያ ላይ ጥፋት ነው ያለው። ጥፋትን ለማውገዝ ነው እዚህ የመጣ ነው። የኢትዮጵያ አለመፍረስ ለእኛ ጥቅም ነው። ኢትዮጵያ እንዳትፈርስ ነው እዚህ መጥተን ሰላማዊ ሰልፍ የወጣ ነው። በሰልፉ ተገኝቶ ቃላቸውን ያሰሙት የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ኢትዮጵያ አሁንም ቢሆን ጸንታ ትቆማለች ካሉ በኋላ ኢትዮጵያውያን አገራችሁን ለማቆም ስትሉ አንድነታችሁን አጠናክሮ ሲሉ አሳስቧል። ዘላቂ የሀገራችን ሰላም ለማረጋገጥ ዛሬ ሥራ ተከፋፍለን ተነስተናል። ይህንን የሚያረጋግጥ በሰላማዊ የተቃወና የንቅናቄ ሰልፍ አካሂደናል። በዚህ ሁኔታ በሩቅም በቅርብም ያላችሁ ተረድታችሁ ተስፋ ቁረጡ እንላለን። ውድ ኢትዮጵያውያን ድላችን በእጃችን ነው ያለው። ዛሬን ጨምሮ ሰሞኑን በደቡብ ክልልም በርካታ ተመሳሳይ ሰልፎች የተደረጉ ሲሆን ስማቸው የተጠቀሰ በሰልፉ የተወገዙ ህወሓትና ኦነግ ሸኔ ሰልፎቹን አስመልክቶ ያወጡት ይፋዊ መግለጫ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዎስ ሐዋሳም። ዮናታንን እናመሰግናለን። አድማጮች ከዚሁ የሰልፍ ዘገባ ሳንወጣ ዛሬ ከጠዋት ጀምሮ በርከት ያሉ ትውልደ ኢትዮጵያውያንና ከአሜሪካ ፕሬዚዳንት መኖሪያ ቤት ዋይት ሀውስ ደጃፍ ላይ ትዕይንተ ህዝብ አከናውነዋል። የሀብታሙ ስዩም በስፍራው ተገኝቶ ነበር። በሰልፉ ከተሳተፉት መካከል የተወሰኑትን ሀሳብ እንደሚከተለው ያስደምጠናል። ማለዳ ጀምረው በርከት ያሉ ትውልድ ኢትዮጵያውያን ከዋይት ሃውስ ፊት ለፊት ታድመዋል። በዚህ መገኘታቸውን ምክንያት የጠየኳቸው የሰላምና አንድነት ግብረ ኃይል ለኢትዮጵያ አባል እና የሰልፉ አስተባባሪ አቶ ካሌብ አማረ ቀድሞ ያነሱት ኢትዮጵያን ለማፈራረስ ጥረት እያደረገ ነው ያሉትን የዩናይትድ ስቴትስ መንግስት ማውገዝ መሆኑን ተናግረዋል። እሱም ተከትሎ ደግሞ በሁለተኛ ደረጃ እንግዲህ በሀገራችን ውስጥ የሚደረገው ጦርነት ላለፈው አንድ ዓመት ሙሉ የሞቱ ዜጎች አሉ። ጦርነቱ ከተጀመረ ጀምሮ እነሱን በማስታወስና የሕሊና ጸሎት ለማድረግ ነው። በሶስተኛ ደረጃ ደግሞ በዚህ በጦርነት ምክንያት የተጎዱ የተሰደዱ ከቤት ከንብረታቸው የተፈናቀሉ አሉ። እነዚሁ ከጎናቸው እንዳለንና ማንኛውንም እርዳታ ማህበረሰቡን አስተባብረን ለማድረግ ነው የመጣ ነው። በአራተኛ ደረጃ ደግሞ የሀገራችንን አለመረጋጋትና ሰላም የማይመኙ በአጠቃላይ ኢትዮጵያንም ነን ብለው ራሳቸውን የሚገምቱ ኢትዮጵያንም ያልሆኑ ሰዎች ሁሉ እጃችሁን ከኢትዮጵያና ከህዝቧ ላይ አንሱ ብለን መልእክታችንን ለማስተላለፍ ነው። ይመጣ የእውነት ላቀው በሰልፉ ላይ ካገኘኋቸው አስተባባሪዎች መካከል ሌላኛው ናቸው። እሳቸው ቅሬታ ካነሱባቸው ጉዳዮች አንዱ የዓለም አቀፍ መገናኛ ብዙሀን አድሏዊ ነው ያሉት የዘገባ ሂደት ነው። ታወቁ ዓለማችን ትልልቅ ሚዲያዎች ሲኤንኤን እና ቢቢሲን ጨምሮ ሌሎችም እና አልጀዚራ በኢትዮጵያ ላይ ላለፉት ወራት እያስተላለፉ ያለውን ውሸት የሆነ ወይም ትክክለኛ ያልሆነ መረጃ ለመቃወም አቶ የእውነት ላቀው በአሜሪካ ድምፅ ላይም ቅሬታ አቅርበዋል። ቮይስ ኦፍ አሜሪካን በዚህ አጋጣሚ እንደ ቀድሞ ከኢትዮጵያ ህዝብና ከእውነት ጎን እንዲቆም ጥሪያችን እናደርጋለን። ምክንያቱም አሁንም ቢሆን ቮይስ ኦፍ አሜሪካም ጭምር ከሌሎቹ ሚዲያዎች ጋር ወደ ሽብርተኛው ቡድን አዘን ብሎ እየሰራ ስለሆነ ያንን በፍጹም እንቃወማለን። ቮይስ ኦፍ አሜሪካም እውነቱን እንደ ድሮ ቀድሞ ከህዝብ ጎን እንደነበረው ቮይስ ኦፍ አሜሪካ ነገር ከተነሳ አይቀር ይሄ ሄ ነው የሚባል ለአንደኛው ወገን ያዳላ አንደኛው ወገን ደግሞ ያሳጣ ዘገባዎችን ቀርበው መጠቀስ የሚቻሉ አለ ወይ? ቀጥታ ልጠቅስል አልችልም። ከዜና አቀራረቡና ከተለያዩ ነገሮች አንጻር በውስጥም ተጽዕኖ እንዳለ እየሰማንና እየተረዳን ነው እና ያንን ነገር ቢያስተካክልና ከህዝብ ጎን ቢቆም ይሻላል። ቀሲስ አሸናፊ ድጎ አዋቂ እሳቸው የሚያገለግሉበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ሰላም ስትሰብክ መቆየቷን አስታውሰው፣ ይሁንና ከሰላም ጥሪ ጎን ለጎን ህግ ሊከበር እንደሚገባም አስታውሰዋል። ካህን እንደመሆኔ መጠን ስለ ሰላም ነው ስለ ጦርነት አልሰብክም። ነገር ግን እዚ የመጣውበት ትልቁ ጉዳይ ህግ ባለበት ሀገር ህግን የሚያስከብር አካል አለና ምዕራባውያኑ የሚያደርጉትን ነገር እንዲያውቁሙ ሰላም በሚገባበት አይነት መንገድ ለእውነት ለሰላም የሚመጡ ከሆነ አገሪቷ የሰላም አገር ናት። ሽማግሌ ያለበት ነው። ህግ ያለበት ነው። ህግ በዓለም ላይ እነሱ ሳይኖሩ ኢትዮጵያ ህግ ሰርታ በህግ ስትተዳደር በሰላም ስትኖር የነበረች ለሁሉ ሰላምን ያስተማረች የሰላም አገር የፍቅር አገር የአንድነት አገር ናት። ኡመር ረዲ ጋዜጠኛና የፖለቲካ ተንታኝ ናቸው። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለውን ሁኔታ ለማስተካከል ማድረግ ይገባዋል ካሉት መካከል የተወሰኑት እንስማ። በመጀመሪያ ደረጃ የህዝብ ድምፅ ቮክስ ጋዲ ይባላል ወይም ደግሞ የህዝብ ድምፅ የፈጣሪ ድምፅ ነው የሚባል አገላለጽ አለ በላቲን። የህዝብን ድምፅ ማድመጥ ነው የኢትዮጵያውያንን ፍላጎት ማድመጥ ነው መቶ አስር ፕላስ ሚሊዮን ህዝብ ይሄን አሸባሪ ቡድን አንፈልግም፣ ሀገራችን ከዚህ ሽብር ቡድን ጋር እንድትቀጥል አንፈልግም ብሎ እየተናገረ ነው ያለው። ስለዚህ ህዝቡን ማድመቱ መንግስትን እንኳን ባያደምጡ፣ ከዛ ቀጥሎ ሶቨሬን የሆነ ሉዓላዊ የሆነ በህዝብ የተመረጠ ይብዛም ቢነስም ባለው የምርጫ ፕሮሰስ አጥጋቢ የሚሆን አይህን የድምፅ ብልጫ አግኝቶ ስልጣን ላይ ያለ መንግስት ህዝቡ የሚፈልገው መንግስት አለ። ይሄንን መንግስት ደግፎ ሰላም እንድትሆን ሀገሪቷ የሚፈልጉ ከሆነ ይህንን መንግስት ደግፎ፣ ባይደግፉ እንኳን ጣልቃ መግባቱን ትተው፣ ጫና ማድረጉን ትተው፣ አሸባሪውን ወገን መደገፍ ትተው ይተዉ። የዩናይትድ ስቴትስ መንግስት ኢትዮጵያ ውስጥ ያለው ጦርነት ቆሞ ሰላም ይሰፍን ዘንድ ያለውን ፍላጎት በተለያዩ መግለጫዎቹና እርምጃዎቹ ሲያሳይ ሰንብቷል። ተፋላሚ ወገኖች ወደ ጠረጴዛ ይመጡ ዘንድ ይረዳሉ ያላቸውን ማዕቀቦችና እርምጃዎችን ወስዷል። እርምጃዎቹ በተለያዩ ወገኖች ዘንድ የተቃውሞ ምንጭ መሆናቸው ሳይዘነጋ ሚዛናዊነት ያነሰው ዘገባ እያቀረቡ ነው ተብለው ስማቸው ከተዘረዘሩት መካከል አንዱ ወደ ሆነው የዓለም አቀፉ የሲኤንኤን ጣቢያ የተቃውሞ ሰልፈኞችን ጥያቄ አንስተን ያቀረብን ሲሆን ይህ ዘገባ እስኪጠናቀር ድረስ መልስ ለማግኘት አልተቻለም። የአሜሪካ ድምፅን በተመለከተ የሕዝብ ግንኙነት ክፍሉ ከዚህ በፊት በሰጠው መግለጫ ቪኦኤ ኢትዮጵያና ትግራይ ክልሉ ያለውን ሁኔታ ያለመሳሰውና በትክክል ለመዘገብ የሚቻለውን ሁሉ ያደርጋል። ግጭቱን በሚመለከት በአካባቢው የበረቱ ስሜቶች አሉ። እኛም ከሁሉም ወገኖች ደጋፊዎች ጥሪ ይደርሱናል። ዓላማችን ሚዛናዊ ዘገባዎችን ማውጣት እንደመሆኑ ቅሬታዎች ሲደርሱ ነፃ በሆነ መልኩ እናጣራለን ማለቱ አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ዘጋቢዎቻችንን በድጋሚ እናመሰግናለን። በሌላ በኩል ዩናይትድ ስቴትስ ህወሓት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብዓዊ ቀውስ ሊያራዝመው ይችላል በሚል እንዳሳሰባት መግለጿ ይታወሳል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት በትዊተር ገጻቸው ላይ ባሰፈሩት መልእክታቸው በጦርነቱ ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡ ጠይቀዋል። በተመሳሳይ አፍሪካውያን መሪዎችም የኢትዮጵያ መንግስት በአሸባሪነት የፈረጀው ህወሓት፣ እንዲሁም ራሳቸውን የትግራይ ኃይሎች በማለት የሚጠሩት ታጣቂዎች ወደ ዋና ከተማዋ እየገሰገስን ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነት ውስጥ እየተሳተፉ ያሉ ሁሉም አካላት ሙሉ በሙሉ ወደ ድርድር እንዲቀርቡ ጠይቀዋል። የህወሓት መሪ ከዚህ በኋላ ለድርድር እንደማይቀመጡ ገልጸዋል። በሌላ በኩል ደግሞ ህወሓት ከአማራና ከአፋር ክልል ሙሉ ለሙሉ ካልወጣና እያካሄደ ያለውን ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌዴራል መንግስቱ ጋር ምንም አይነት ድርድር ሊካሄድ እንደማይችል ሁለት ከፍተኛ የመንግስት ባለስልጣናት ወቅታዊ ጉዳዮችን በማስመልከት አርብ ዕለት ለአሜሪካ የውጭ ጉዳይ ሚኒስትርና ለውጭ መገናኛ ብዙኃን ባለሙያዎች በሰጡት መግለጫ ማስታወቃቸው ይታወሳል። አድማጮች አሁን ወደ ተከታዩ ዘገባችን እንውሰዳችሁ። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ያስተናገድኳችሁ ያለውት ጽዮን ግርማንኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። እስቲ አሁን ደግሞ መልሰን ወደ አዋሳ ከተማ እንውሰዳችሁ። ዩናይትድ ስቴትስ ለአፍሪካ ሀገራት ካቀረበችው ከቀረጥ ነጻ የንግድ ስምምነት እንድትወጣ ያስተላለፈችውን ውሳኔ እንደገና እንድታጤ ነውና እንድታሻሽለው በሐዋሳ ኢንዱስትሪ ፓርክ በመስራት ላይ የሚገኙ ሴት ሰራተኞች ጠይቀዋል። ፓርኩ የተወሰደው እርምጃ በፓርኮችም በባሎ ባለ ሀብቶችም ላይ ጫና የሚያሳድር መሆኑን ገልጾ ሰራተኞቹ ተረጋግተው ስራቸውን እንዲቀጥሉም አሳስቧል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ወደዚህ ፓርክ ተጉዞ ሰራተኞቹን አነጋግሮ ተከታዩን ዘገባ አሰናድቷል። በሐዋሳ ኢንዳስትሪ ፓርክ ባገኘችው እድል ከአነስተኛ የስራ ምድብ ጀምራ የሰራች ትምህርቷን በመማር በአሁኑ ወቅት ናሳ በተሰኘ ጨርቃጨርቅ ፋብሪካ በሰው ሀብት አስተዳደር ክፍል እየሰራች የምትገኘው ቤተልሄም መንግስቱ የአጎዋ ድጋፍ መታገድ በሴቶች ላይ ጉዳት ያደርሳል ብላለች። መጀመሪያ ጭንጭንታ ነበረ ከዛ ግን ሆነ ማለት በጣም ነው የሚያስፈራው። ምክንያቱም እኛንም ጨምሮ በጣም ብዙ ሺ ህዝብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ ይሄ ነገር እውነት ከሆነ ማለት ይህ ነገር አገዋ ከተጣ ለማቀቡ በጣም ከባድ ነው የሚሆነው። ምክንያቱም ብዙ ቤተሰብ አስተዳደሪዎች አለን። ሴቶች፣ በጣም ብዙ ሴቶች አሉ፣ እናቶች አሉ፣ ወንዶች አሉ፣ ቤተሰብ የሚያስተዳድሩ አሉ። ይህ ሁሉ ሰው ኢንዱስትሪ ፓርክ ናቸው የያዘችው ብዬ ነው ማስበው የአዋሳ ህዝብ ብቻ አይደለም፣ መላ የኢትዮጵያ ህብረተሰብ ነው የያዘው ኢንዱስትሪ ፓርክ። ስለዚህ በአንድ ሺህ ድርጅት ውስጥ ከአንድ ሺህ በላይ ሰው ነው ያለው እና በእያንዳንድ ውስጥ ምን ያህል ሰው ሊኖር እንደሚችል መገመት አይከብድም። ና ሌላ የፓርኩ ሰራተኛ የሆነችው ቃል ኪዳን አስራት ደግሞ ውሳኔው ያልጠበቀችው እንደሆነ በተለይ በኢትዮጵያ የአሜሪካ አምባሳደር ፓርኩን ከጎበኙ በኋላ ተስፋ አድርጋ እንደነበረም ተናግራለች። በጣም ደንግጫ ለሆነን ለመናገር ምክንያቱም ሙሉ በሙሉ ማለት ይቻላል ለአሜሪካ ነው እኛ ኤክስፖርት የምናረገው። ቢግ ባየራችን ቲሲፒ የሚባል ባየር አለን። ለእሱ ነው እኛ ኤክስፖርት የምናረገው ዩኤስኤ ማለት ነው። እና ደግሞ ይሄ ለእሱ ኤክስፖርት ካላደረግን ምንም አይነት ገቢ የለንም። በጣም ብዙ ሰራተኞች አሉ እዚህ የሚሰሩ ፕላስ ደግሞ ምንም እንትን የሌላቸው ሴቶች በአብዛኛው ሴቶች በጣም ብዙ አሉ እዚህ ውስጥ የሚሰሩ። አምባሳደሯ መታ ነበረ እዚህ እና ብዙ እንትን ሰታን ነበረት ተስፋ ሰታ ነበር ለሴቶች ሰራተኞች፣ እንዳለ እዚህ ላለ ነው በሙሉ ተስፋ ሰታን ነበረ። ግን እዛ ከሄደች በኋላ ተቃራኒ ነው የሆነው፣ ቃል ክዳን። የአሜሪካ መንግስት ውሳኔውን እንዲያሻሽልም ጠይቃለች። በጣም የስራ እድል እዚህ ነው ያገኘ ነው። ኢንዱስትሪ ፓርክ ውስጥ ነው የስራ እድል ያገኘ ነው። በጣም ብዙ ሴቶች አሉ። ለሴቶች እስፔሻሊ ለሴቶች ይሄ እዚህ ኢንዱስትሪ ፓርክ በጣም ኦፕን ነው። ስለዚህ ይሄ ሞስትሊ የሚጎዳው ሴቶችን ነው እና ይሄ ነገር መስተካከል አለበት፣ ካልሆነ በጣም ትልቅ ቀውስ ውስጥ ነው የምንገባው። ቤቴልም በበኩሏ ውሳኔውን እንደገና እንዲያጤኑት ብላለች። እምለው ማለት ማድረግ የሚችለው አካል ማስተካከል ቢችሉ ብለን ነው ብዬ ነው ማስበው በኔ በኩል፣ ምክንያቱም ይህ ለሀገራችንም ጭምር በጣም ትልቅ ቀውስ ነው። የአዋሳ ኢንዱስትሪ ፓርክ ስራ አስኪያጅ ተፈጹም ከተማ ለቪኦኤ ዛሬ እንደተናገሩት አጎዋ በሀዋሳ ኢንዱስትሪ ፓርክ መዋለ ንዋይ ለማፍሰስ የሚፈልጉ ባለሀብቶችን ሀብቶችን ለመሳብ የሚያግዝ እድል ከመሆኑን ባለፈ ለፓርኩ ያስገኘ የነበረውን ጥቅም አስረድቷል። ሀዋሳ ኢንዱስትሪ ፓርክም እንግዲህ አንዱ የአጎዋ ተጠቃሚ ነበር። ላለፉት አምስት ዓመታት በዛ መልኩ ነው ሲሄድ የነበረው። ሰው ተጠቃሚነቱ ባለሀብቶች ምርቶቻቸውን ከቀረጥ ነጻ ወደ አሜሪካ እንዲያስገቡ ነው ያም አሜሪካ ማርኬት ላይ በዋጋ አንጻር ተወዳዳሪ እንዲሆኑ ያደርጋቸዋል። ባየሮችም በዛው መልኩ ወደ አሜሪካ ምርት የመላክ ስራቸውን ያቀላጥፍላቸዋል፣ ተጠቃሚም ያረጋቸዋል ማለት ነው። ነገር ግን አግዋ ባለሀብትን ኢትዮጵያ ውስጥ ለማምጣት ብቸኛው መሳሪያም አይደለም። ውሳኔው ጊዜያዊ ቢሆንም አሜሪካ የወሰደችው እርምጃ ጫና እንደሚያሳድርም ተናግሯል። ባለሀብቶች ቅድም ባልኩት መልኩ ማርኬት እስኪፈልጉ የመሳሰለ የስራ ዕድል ፈጠራው መጓተት፣ ኤክስፖርቱ መቀነስ የመሳሰሉ ነገሮች ከፊታችን ይመጣሉ የሚል እሳቤ አለኝ። ያን ግን ጊዜያዊ ነው። መፍትሄዎች ሲመጡ ደግሞ ወደ ነበረበት ቦታ መመለስ ከዛም አልፎ ኤክስፖርቱም የስራ ዕድል ፈጠራውም የሚያድግበት እድሎች አሉ። ሶ መንግስትም ባለሀብቱ ማሳይመንት አለበት ይሄን ለማሻሻል በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ፓርኩ ድረስ መጥተው ጉብኝት ባደረጉበት ወቅት የድጋፉ መሰረዝ ማንን ሊጎዳ እንደሚችል አስረድተናቸዋል ብሏል። ከጉብኝቱ በኋላም በወቅቱ አምባሳደሯ በሰጡት አጭር ጋዜጣዊ መግለጫ ይህንን ነበር ያሉት። ከአንዳንድ በፓርኩ እየሰሩ ካሉ ሴት ሰራተኞች ጋር ተገናኝቻለሁ። በጣም ልቤ ተነክቷል። የጨርቃጨርቅ ኩባንያዎችንም ጎብኝቻለሁ። በተለይ የአገዋ ድጋፍ በሴቶች ህይወት ላይ መሻሻል ና አዎንታዊ ለውጥ እያመጣ መሆኑንም አውቅ ያለው ሴቶች ስራ አላቸው ከትንሽ እስከ ትልቅ የስራ መደብ ተመድበው ሲሰሩ ተመልክቻለሁ። በስራቸውም ደስተኛ ሆኖ በማየቴ ተደስቻለው። ይሁን እንጂ የተባለው ና የሆነው ግን ለየቅል ነው ብሏል። የፓርኩ ስራ አስኪያጅ አተፍጹም መጨረሻ ላይ የነበራቸው ፊሊንግ እውነትም በአጓ ፕሪቪሌጅ የሚጠቀሙ ብዙ ገቢያቸው አነስተኛ የሆኑ ምስኪን ሰራተኞች አሉ የሚለውን መልእክት ይዘው ነው የሄዱት። እንግዲህ ከዛ በኋላ ደግሞ የመጣው ውሳኔ ሌላ ነው። በፓርኩ መዋለ ነዋይ አፍሰው እየሰሩ ያሉ ባለሀብቶች ስጋት ውስጥ መግባታቸውን ገልጧል አቶ ፍጹም። ሰራተኞች ተረጋግተው ስራቸውን እንዲሰሩ አሳስቧል። ምንጊዜም ባለሀብት አስቦ ከመጣው ላይ ሲቀነስ ይረበሻል። ምክንያቱም ከሌላ ዓለም ሌላ አፍሪካ ሀገራት ያሉ ፋክተሪዎች ያን አጉዋ ተጠቃሚነት ወስደው ማርኬት ላይ እንዳያሸንፏቸው ስጋት ይገባቸዋል። መረበሾች አሉ። ሶ መረበሾቹን ግን ዞሮ ዞሮ መፍትሄ ነው የሚፈልገው የአዋሳ ኢንዱስትሪ ፓርክ 5 ሀምሳ ሁለት የጨርቃ ጨርቅ ማምረቻ ቦታዎች ወይም ሼዶች የያዘ ሲሆን ሀያ ሶስት ድርጅቶች ምርታቸውን ለዓለም ገበያ በማቅረብ ላይ መሆናቸውም ተገልጧል። ፓርኩ 35ሺ ሰራተኞችን ቀጥሮ እያሰራ ሲሆን 85 በመቶ የሚሆኑት ሴቶች ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳ። አድማጮች አሁን ለሰኞ ምሽት የያዝነው የስፖርት ዘገባ አለ። አጠር ያለውን ኬኔዲ አባተ እንደሚከተለው አሰናድቶታል። አትሌት ዳዊት ስዩም በአምስት ኪሎ ሜትር የጎዳና ላይ ሩጫ አዲስ የዓለም ክብረ ወሰን አስመዘገበች። ቅዳሜ ዕለት በፈረንሳይ ሊል በተደረገ የአምስት ኪሎ ሜትር የድብልቅ ውድድር ወይም ሚክስ ድሬስ ኢትዮጵያዊቷ አትሌት ዳዊት ስዩም 14 ደቂቃ ከ41 ሰከንድ በሆነ ሰዓት አዲስ የአምስት ኪሎ ሜትር የዓለም ክብረ ወሰንን በመስበር አሸንፋለች። አትሌቷ ከዚህ ቀደም በ14 ደቂቃ ከ43 ሰከንድ ተይዞ የነበረውን የርቀቱን ክብረ ወሰን በሁለት ሰከንድ በማሻሻል ነው ክብረ ወሰኑን በእጇ ያስገባል ተጠቅሷችው ውድድሩን ኬንያዊቷ ኖራ ጄሩቶ 14 ደቂቃ ከ43 ሰከንድ በሆነ ሰዓት በመግባት ሁለተኛ ደረጃን ስትይዝ፣ ኢትዮጵያዊቷ መስከረም ማሞ 14 ደቂቃ ከ55 ሰከንድ በሆነ ሰዓት ሶስተኛ ደረጃን ይዛ አጠናቃለች። በወንዶቹ ምድብ ደግሞ 5 ኪሎ ሜትሩን አትሌት በሪሁ አረጋዊ 12 ደቂቃ ከ52 ሰከንድ በሆነ ሰዓት በማጠናቀቅ ሲያሸንፍ፣ ሌላው ኢትዮጵያዊ አትሌት ያሲን ሀጂ በ13 ደቂቃ ከ29 ከኬንያ ወጥቷል። ሁለተኛ ደረጃን ይዞ ያጠናቀቀው ደግሞ ኡጋንዳዊው ሆሴያ ኪፕላንጋት ነው። በዚያው በሊል በተካሄደ የአስር ኪሎ ሜትር ውድድር ደግሞ በወንዶች ምድብ ኢትዮጵያዊው አትሌት ጭምዴሳ ደበላ 27 ደቂቃ ከ16 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቋል። ሌላኛው ኢትዮጵያዊ አትሌት አደላ ድለው ማሞ ሁለተኛ ሲወጣ፣ ኬንያዊው ጃኮብ ኮስጌ ውድድሩን በሦስተኝነት አጠናቋል። በሴቶች ምድብ ደግሞ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው ያጠናቀቁት ኬንያውያን አትሌቶች ናቸው። አድማጮች፣ ኬኔዲ አባተ በርከት ያሉ የስፖርት ዘገባዎችን ነው ያሰናዳልን። ሰዓታችን ተጠናቀቅና ለምሽቱ አጠር ያለውን አሰማናችሁ። ዌብሳይታችንና ፌስቡክ ገጻችን ላይ ጎራ ካላችሁ ሙሉን ዘገባ ታገኛላችሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች መጠናቀቃቸውን ፕሮዲውሰራችን ብርሃን ኃይሉ በምልክት እየነገረችን ነው። ዝግጅቶቻችንን በ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም ደግሞ ሀሽታግ ቪኦኤ አምሃሪክ አት ቪኦኤ አምሃሪክ ብላችሁ ደግሞ በፌስቡክ ገጻችን ላይ ብትፈልጉን ታገኙናላችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የስልክ መስመራችን ነው። የውስጥ መስመር አስራ አራት ብላችሁ አስተያየታችሁን አድርሱን። በድምጽ በተቀረጸው መመሪያ መሰረት አኑሩ። ሆርን አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ስርጭቱን በማቀናበር ብርሃን ኃይሉ አብራን አምሽታለች። በነገው ምሽት ደግሞ በመደበኛ ዝግጅታችን እንገናኛለን። እስከዚያው ሰላም፣ በደህና እደሩ።